ከማህበረሰብ ለማህበረሰብ ኢንጂነር ማርታ አበጋዝ ገብሬ ወደ አውስትራሊያ ከመጣች ገና አንድ ድፍን ዓመት እንኳን አላስቆጠረችም። ከቶውንም በለስ ቀንቷት በምህንድስና ሙያዋ አውስትራሊያ ውስጥ በኮንስትራክሽን ኢንዱስትሪ መሪነት ስማቸው በግንባር ቀደምትነት ከሚነሳው ባንዱ ኩባንያ በተገዲብ መሐንዲስነት ለመቀጠር የበቃችው በሁለተኛ ወሮ ነው። ከልጅነት እስከ እውቀት ያለ የህይወት ጉዞ ወጓን የምትጀምረው ከትውልድ ቀያዋ ሳሪስ አዲስ አበባ ነው። የተወለድኩት አዲስ አበባ ሳሪስ አካባቢ ነው። የቤተሰቤ አራተኛ ልጅ ነኝ። ሶስት ታላላቅ እህትና ወንድም አንድ ወንድም አለኝ፣ ሁለት እህቶች አሉኝ። አራተኛ ልጅ ነኝ። ትምህርት የጀመርኩት መጀመሪያ የህዝብ ትምህርት ቤት ነበረ። መጀመሪያ የገባ ነው፣ ፍሬዮት ይባላል። አይ ነው የምታውቀው ከሆነ፣ ስለዚህ አዲስ አበባ ካዲስኮ አካባቢ ፍሬዮት የሚባል ትምህርት ቤት እዛ ነበር የህዝብ ትምህርት ቤት የገባ ነው። ከዛ በኋላ ግን እናቴ ለትምህርት በጣም የተለየ እንትን ያላት እና ፋሲሊቴትድ የሆነ እና በደንብ የምትፈልገውን እሷን አይነት ትምህርት እንድንማር በወንድሜም ግፊት ወደ ግል ትምህርት ቤት ትራንስፈር አድርገን ማለት ነው። ፋልከን አካዳሚ ይባላል። እዛ ተማርኩኝ እስከ ትወልቭ ድረስ እዛ ነው የተማርኩ። እዛ ትወልቭ እዛ ከጨረስኩኝ በኋላ አስራ ሁለተኛ ክፍል ወደ ውጤት ሲመጣልኝ ወደ ዩኒቨርስቲ ገባው ማለት ነው። ዩኒቨርስቲ ሰፕራይዚንግ፣ አዲስ አበባ ዩኒቨርሲቲን አልመረጥኩትም ነበር። ለምን? ምንድን ነው የዛኔ የሚናፍቅ ክፍለ ሀገር ሄደ ምናምን ኢንዲፔንደንሲ ሆኖ መሰለኝ የምንፈልገው የነበረውና፣ አልፈለግኩም አዲስ አበባ። ዕድሜን ሙሉ አዲስ አበባ ነው የኖርኩትና መውጣት ፈልግ ነበር። አልመረጥኩትም፣ አዲስ አበባ ግን አዲስ አበባ ነው የደረሰኝ። እዛ አዲስ አበባ ደረሰኝ። አዲስ አበባ ከገባ በኋላ ኢንጂነሪንግ ፋክልቲ ነው የተመደቡ። የመረጥኩት ኢንጂነሪንግ ነው። ኦቪየስሊ ብዙ ሰው በትምህርት ደህና ስለነበርኩ ሜዲስን እንድመርጥ ይፈልጉ ነበር፣ ወንድሜ ስፔሻሊ ሁል ጊዜም ነው ትምህርት ላይ አጠገቢ ነው። በጣም እየተከታተለኝ ነው እዛ ደረጃ የደረስኩትና የወንድሜም እጅ አለበት ለሁሉ ነገር አይ ቲንክ አሁንም ለምመሰገንበት ኮንፊደንሴም የእሱ እጅ አለበትና በጣም ነበር የሚረዳኝ የነበረው ትምህርት ላይ እና መድስ እንድገባ ነበር የሚፈልገው። እቺ ከህክምና ወደ ምህንድስና ሀሳብ ሽን ለመቀየር የፈለግሽ ለምንድን ነው ሙያሽን? ሙያዬን መቀየር የፈለግኩት አንደኛ ኢንጂነሪንግ በጣም ፋሲኔት ያደርጋል እወደዋለሁ ወንድሜም ሰአሊ ስለነበረ ሳይ ድሮዊንግ ምናምን ወድ ነበረ። ከዛ በላይ ደግሞ አባቴ መሀንዲስ ሴት በጣም ነበር የሚያደንቀኝ ነበረ እና መሀንዲስ እንድትሆኝ ነው መፈልግ የለኝ ነበረ። ስለዚህ በቃ የሱንም ድሪም እኔም የሆነ ፋሲኔት ያደረገኝ ነበረ። እንደዛ አይነት ነገር እወዳለሁ። ሆን አይደለም ብዙ ሰው የማይመርጠው የነበረ ፕሮፌሽኖ ፕሮፌሽን ስፔሻሊ ሴት ሆና አትመርጠውም። ብዙ ሰው አይመርጠውም ነበር። ከዛ በኋላ ግን ያው መንግስት የዛ ሰባ ሰላሳም ብሎ ብዙዎቻችንን ወደ ኢንጂነሪንግ ሲከተን የመረጥኩት ፕሮፌሽን ተሰጠኝ። ማለት ኢንጂነሪንግ ከገባ በኋላ ምንድነው አዲስ አበባ ዩኒቨርስቲ ስትገባ ፋክልቲ መምረጥ አለ። በፋክልቲ ሁለት አለ፣ ኤአይቲ እና ኤአይቢሲ። ስንመርጥ የመጀመሪያ ሲቪል መረጥኩኝ፣ ሁለተኛ ግን ኮንስትራክሽን ማኔጅመንት ያው ሪሌትድ ከሲቪል ጋር ስለሆነ መማር የምፈልገው እሱን ስለሆነ መረጥኩኝ። ከዛ በኋላ ኮንስትራክሽን ማኔጅመንት ዊች ሚንስ ሳውዝ ካምፓስ ልደታ ያለው ኤአይቢሲ በድሮ አጠራሩ ሕንፃ ኮሌጅ ይባላል መሰለኝ። እዛ ገባሁኝ። እዛ ከገባ በኋላ አምስት አመት እዛ ተጋድሎ አደረግኩኝ። በእውነቱ ከሆነ በጣም ከባድ ግቢ ነው። ብዙ ሰው ሲያዩ ግቢውን ትንሽ ወጣ ያለ ግቢ ነው ከሌሎቹ ከአምስት ኪሎ ምናምን አንደኛ፣ እዛ አካባቢ ያሉት አራት ኪሎ፣ አምስት ኪሎ፣ ስድስት ኪሎ የሆነ የትምህርት ቤት ቫይብ አላቸው። ይሄ ግን ወጣ ያለ ግቢ ነው ትንሽ ግቢ ውስጥም ስትገባ መዝናኛ ቦታ ነው የሚመስል፣ ዩኒቨርሲቲ አይመስልም። ና ግን በጣም ሀርድ ነበር፣ ትምህርቱ በጣም ሀርድ ነበር። ሲስተሙም ለየት ያለ ነበረ፣ ቢካዝ ሳይንቲፊክ ዳይሬክተሮቹም ፈረንጆች ስለነበሩ ትንሽ ለየት ያለ ነበረ። እዛ ተጋድሎ አድርገን ያው ጨረሰም በኮንስትራክሽን ማኔጅመንት አምስት አመት ተማርኩኝ፣ ና ወጣሁኝ ማለት ነው። ዩኒቨርሲቲ ትምህርትሽን ከጨረሽ በኋላ ወዴት አመራሽ? ዩኒቨርሲቲ ትምህርቴን ከጨረስኩ በኋላ ያው ስራ ፍለጋ ነው የሆነው። ከዛ ግን እኛ ስንመረቅ በጣም ብዙ ኢንጂነር ተመርቋል እና በጣም ብዙ ኢንጂነር ፈሷል አገሪቷ ውስጥ። አይመጣጠንም ካለው ጋር። ፕሮፌሽኑንም ብዙ ሰው አይቀጥረውም። አንድ ኢንጂነር ቀጥሮ ስራውን ማሰራት በጣም ከባድ ነበረ። በእውነቱ እኮ ነው ስራ ማግኘት። እና በጣም ብዙ ለፍተናል፣ እንደ እኛ ባች ስፔሻሊ በጣም ብዙ ለፍተናል። ከኛ በፊት በጣም ብዙ ሰው ተሰግስጎ ስለነበር ቦታው ኮምፒቴት ማድረግ በጣም ነበር የከበደንና ያው መከራ ነበረ ስራ ማግኘት በራሱ መቼ ነበር የተባረቅሽው ሁለት ሺ አስራ ስድስት በፈረንጅ በእኛ ሁለት ሺ ስምንት ነው የሚሆን አዎ በኢትዮጵያን አቆጣጠር ሁለት ሺ ስምንት የዛኔ ነው ግራጁዌት ያደረግኩት ማለት ነው ከዛ የስራ ፍለጋሽ ውጤቱ ምን ሆነ አንድ አመት ፈሽቶብኛል የመጀመሪያውን ስራይን ለማግኘት አንድ አመት ሙሉ አፕላይ እያደረግን ፈተና እየተፈተንን በግሩፕ ከጓደኞቼ ጋር አንድ ላይ እንፈተናለን። ትወጣለህ፣ ሆፕ ታጣለህ። እውነት ለመናገር አንደኛ ዩኒቨርሲቲ ምንም ሪል ወርልዱ ምን እንደሚመስል ማንም የነገረን ነገር የለም። በጣም የሚያስቀኝ ዩኒቨርሲቲ አምስተኛ አመት ላይ ስንደርስ ነው ኢንተርፕሬነርሽፕ ኮርስ የሰጡንና የዛኔ ነው አይ ቲንክ ዌክ አፕ ኮል የሆነ ለሁላችንም እና በጣም ነበር የደነገጥ ነው። ኢን ዘ ፈርስት ፕሌስ አምስተኛ አመት ላይ አይደለም ኢንተርፕሬነርሽፕ ማስተማሪ አለብን። የዛኔ ዌክአፕ ኮል ሆነን ከዛ በፊት ግን አንደኛ አመት ምናምን እያለን ምን ያህል በፕሮፌሽኑ እንዳልተሰራበት ስንወጣ ብዙ ነገር እድል እንዳለው ምናምን ነበር የምናስበው። የተነገረንም እንደዛ ነው። ዶክተር ኢንጂነር ውብሸት አዱ ነው የምታውቀው ከሆነ ብዙ ሰው ያውቃችኋል። ፕሮፌሽኑ ላይ ያለ ሰው እነሱ ጠርተውን ሜንቶር ያደረጉን ነበር እና እንደነሱ አይነት ሰዎች ስታይ የሚመስል እንደዛ ነው። ስትወጣ ግን አለሙ ሌላ ነው። አንደኛ ፕሮፌሽኑም ተለያይቶ ቦታ አሁን እዚህ ሀገር እንደምታየው ቦታ ተሰጥቶት የሚሰራ አይደለም። የኳንቲቲ ሰርቬሩን ስራ አንደኛው ሄዶ ሲገባ ነው የምታየው። እውነት አካውንታንት ኢንጂነር ሆኖ ሲሰራ አይተናል ኢትዮጵያ ውስጥ። ሶ ትንሽ ከባድ ነበረ እሱን እንትን ማድረግ በራሱ በኋላ ስ ከአንድ አመት ፍለጋ በኋላ ቀናሽ። አዎ፣ ቀናኝ ከአንድ አመት ፍለጋ በኋላ ቀናኝ ትልቅ የሚባል ካምፓኒ ባይሆንም አውቀንቶኛል ብዙ ነገር የተማርኩበት ካምፓኒ ነው። በዛ ላይ ቀጥታ የገባሁት ምንድን ነው ኮንስትራክሽን ሳይት በጣም ትልቅ ፈተና ነበረው። መታገትም ምናምን ነበረው። መታገት ሲባል እንዴት ነ ምንድን ነው ኮንስትራክሽን ካምፓኒ ውስጥ ስፔሻሊ በኮንትራክተር ሳይድ ሆነ ስትሰራ፣ ኮንትራክተሮቹ ትንሽ ባህሪያቸው ከባድ ነው። እና ብር መክፈል ምናምን ላይ ችግር አለ። ከዛ ምንድን ነው እኛ የሆንነው በሰዓቱ ብሩን አልከፈለም ኮንትራት ይሄ ፕሪካስት የሚሰቅሉ ልጆች አሉ። እና እዚያ ጋር ቢሆን ኦቪየስሊ በክሬን ነው የሚሰቀለው። እዛ ግን ሰው እየተቀባበለ ይሰቅለዋል ላይ እና እነዚህ ልጆች ምንድን ነው ሁለት ሁለት እየሆኑ በየፍሎሩ ነው የሚሰቅሉት። ጨረሱ በጣም ብዙ ናቸው። ጨረሱ ብሩን ሲሉን የለም። ከዛ ማግኘት አልቻልንም። እንትኑ አካውንታንቱንም ማግኘታቸንም ኮንትራክተሩንም ሰውየው ማግኘታቸው። ከዛ በኋላ ምንድን ነው የሆነው? የትም አትሄዱ ተብለን ዱድ ላይ ይዘው ያ ቁጭ ያለን ማለት ነው። ያ እንደዚ አይነት ነገር ያጋጠማል። ድንጋይ ወረወራ ለምትሄድበት መኪና ውስጥ አንዳንድ ጊዜ የሶስት ሳምንት ይከፍሉና አንዱን ሳምንት ይተዋችኋልና ብሩን ስሰጣቸው ቆጥረውት የአንዱ ሳምንት ስ በጣም ከባድ ነው። ኮንትራክተር ሳይት ኮንስትራክሽን ስራ አብዛኛው እንደዚ ብዙ ታሪኮች አሉት ኢትዮጵያ። በጣም ከባድ ነው። ከዛ በኋላስ ዛው ቀጠልሽ ወደዚህ እስከምትመጪ ወይስ ሌላ ኩባንያ እድል አጋጠመሽ? ሌላ ኩባንያ ገባሁኝ። ሌላ ኩባንያ ገባው። ያሀ ደግሞ ኦፊስ ነበረ እሱ ሞርት ሊ ኦፊስ ኢንጂነር ነበርኩ። ወደ ሳይት ያህም ኦፊስ ኢንጂነር ነበርኩ፣ ግን ያ ወደ ሳይት ሄድ ነበር። ይሄ ግን ፉሊ ኦፊስ ነው መሰራ የነበረው። አሁን እዚህ ሀገር ከመጣሁ በኋላ ለጠቀሙኝ ብዙ እንትኖች ያገኘሁበት እዛ ነው። ከቴንደሪንግ ይሄ ከጨረታ ዶክመት ማዘጋጀቶች ጋር ምናምን በተያያዘ ሁሉንም የሰራሁት እዛ ካምፓኒ ነው። ስሪ ኦንጎይንግ ፕሮጀክቶች ነበሩ። ሶስቱንም ፕሮጀክቶች ነው የነበርኩ መሰራ የነበረው እና በጣም ሎድ ነበረው ግን በጣም ብዙ ነገር ነው የተማርኩበት በጣም ዳይሬክቱም ኮንታክት ስለነበረኝ ነው መሰለኝ፣ ከኮንስትራክሽን ባለቤቱም አለቃውም ጋር አብረን እንሰራ ነበር። በጣም ብዙ ነገር ተምሬበታ ነው። ወደ አውስትራሊያ እንዴት መጣሽ? ምን ይገልጣለሽ? ከዛ በኋላ ወደ አውስትራሊያ የመጣውበት ምክንያት በሜሬጅ ነው። ባለቤት የሚኖረው እዚ አውስትራሊያ ነው። ስለዚህ ሁለት ሺ ሀያ ሁለት አንድ አመት ሆኖ ታል ሁለት ሺ ሀያ ሁለት ጃንዋሪ ላይ አስራ አራት ማለት አሁን አስራ አምስት ነው። ጃንዋሪ ጥር ላይ ጥር ሁለት ሺ አስራ አራት ማለት ነው። ያ ነው አሁ የዛኔ ከባለቤት ጋር ተጋባን። ከዛ በኋላ ሜ ላይ አይ ቲንክ ቪዛ ጋር አንትደንኩኝ። ሶ ወደ ጁን ሀያ ዘጠኝ አካባቢ አውስትራሊያ መጣሁ ማለት ነው። ሶ በሜሬጅ ነው የመጣሁት። ባለቤቴ ረጅም ጊዜ እንተዋወቃለን። በእርግጥ በፈረንጅ ሁለት ሺ አስራ ሰባት አካባቢ ጀምሮ እንተዋወቅ ነበር ስለዚህ ከአምስት ዓመት በኋላ ተጋባን። ዛ ወደ አውስትራሊያ መጣው ማለት ነው። ወደ አውስትራሊያ ከመምጣትሽ በፊት ስለ አውስትራሊያ የነበረሽ ግንዛቤ ወይም እሳቤሽ ምን ይመስል ነበር? አውስትራሊያን እዛ ሆነሽ ያታስብ የነበረው ና እዚህ ከመጣሽ በኋላ ደግሞ አሁን ስትኖሪበት፣ ሁለቱ አለሞች እንዴት ይገናኙ ወይም ይለያዩ ነበር? ብዙ የተሳሳትኩት ከወይዘሩ ጋር በተያያዘ ነው። አውስትራሊያ በጣም ሞቃት ነበር የሚመስለኝ፣ ምክንያቱም መጽሐፎች ሳነብም ምናምን እና የሙቀት ጊዜ በጣም አውስትራሊያ ውስጥ የምትኖሩ ሰዎች ኮምፕሌንት ታደርጋላችሁ መሰለኝ። እና ረጅም ነበርም የሚመስለኝ ሙቀቱ። አይደለም በጣም ብዙ ሰዎች እንግዲህ ሰው ከሰሙ ተሳስታችኋል። አውስትራሊያ ሙቀት የለም፣ እስፔሻሊ ሜልበርን በጣም ከባድ ነው። ከዛ ውጭ ግን የማይመስለኝ ነገር የነበረው ኢትዮጵያ የከበደ ስራ ማግኘት በፕሮፌሽን ሰው ሀገር መታ በፍጹም እስፔሻሊ ፔፐሩ ያህን ያህል ቫልዩ ይሰጠዋል ብለህ አልጠብቅም። አይ ቲንክ ጭንቅላታችንም ላይ የተሰራ ነገር ነው። በእርግጥ ሳይንስ ነው፣ ግን ሳይንስ ዩኒቨርሳል ነው። ኦፍ ኮርስ ኢንጂነሪንግ ግን ማን ቫልዩ ይሰጠዋል? የተማርኩትን ትምህርት ሀገሬ እንዲህ ከሆነ ነው የምትለው ሌላ መልቲካልቸራል ነው አውስትራሊያ በጣም አላቅም ነበር። ይህን ያው የሚመስልህ ምንድን ነው የነጭ ሀገር ነው በቀጥታ አማርኛው የሚመስል ግን መልቲ ካልቸራል ነው። በጣም ብዙ አይነት ሰው ነው የሚኖርበት፣ ሁሉም ተከባብሮ ነው የሚኖርበት ምናምን በጣም ይገርማል። እሱን ያየሁት ስራ ቦታ ስትሄድም በጣም መልቲ ካልቸራል ነው። እሱን አይቼበታለሁ ከአውስትራሊያ የተለየ ነገር ያየሁት እሱ። ኢትዮጵያ ውስጥ ተመርቀሽ ስራ ለማግኘት አንድ አመት ፈጀብሽ። አውስትራሊያ ስትመጪ ጭራሽ ከባድ ይሆናል ብለሽ አስበሽ በምን ያህል ጊዜ ስራ አገኘሽ? እንዴትስ አገኘሽ? አውስትራሊያ ስመጣ የሚገርም በሁለት ወር ውስጥ ነው ስራ ያገኘሁት። በጣም ነው ሰፕራይዝ የሆንኩት አክቹዋሊ፣ እኔ ብቻ አይደለሁም። ሁሉም ሰው አይቲንክ የሰማህ በሙሉ ነው የሚገርም በሁለት ወር። አዎ፣ የሚለው እውነት ነው። በሁለት ወር ነው ስራ ያገኘሁት የአባቴስ ጸሎት ይሆናል። አዎ፣ ጋሻ በጋዝ በጣም ጸሎተኛ ነው። ያ የአባቴም ጸሎት ይሆናል እንግዲህ። አዎ፣ ግን በሁለት ወር ነው ያገኘሁት። በጣም የሚገርም ነው። ያገኘውት ያው መልቲካልቸራል ኮንሰልቲንግ ሰርቪስ አይ ነው። ብዙ ሰው ያውቃቸዋል አያውቃቸውም የሚለው ያጠራጥረኛል። ቢካዝ ፕሮፌሽኑ ኖሮ ኢትዮጵያ ሆኖ ቁጭ ያለ ሰው ብዙ ስላለ ኮሚኒቲ አሁን ያለበት ኮሚኒቲ ውስጥ እና በጣም በዛ ሲስተም ነው እኔ ፍሎ አድርጌ የገባሁት። አሁን እየሰራሽ ያለሽበትን የጆን ሆላንድ ኩባንያ ስራ ከአገር ቤቱ ጋር ስታነጻጽሪው ምን ይመስላል? ተመሳሳይነትና ልዩነቶቹ የሚያመሳስል ነገር ያለው ኢንጂነሪንግ ስለሆነ ነው። ያው ኢንጂነሪንግ ነው አለቀ። ከዛ ሌላ ግን በጣም ቫስት ነው፣ አድቫንስድ ነው ቴክኖሎጂው። ኢንጂነሪንግ ስማሪ የተማርኳቸው ቤዚክ ነገሮች አሉ። እነሱ ባይኖሩኝ ያው አልገባ መጀመሪያውንም ኢንተርቪው ሳረግ ስለ እሱ አንድ ነገር ልበት ስለ ኢንተርቪው። እሱ ስራውን ካገኘው በኋላ ቨርቹዋሊ ነው ኢንተርቪው የተደረጉት። አሁን ያለውበት ፕሮጀክት ማናጀር እና የሶሻል ፕሮኪርመንቱ ሆኖ አንም ሄዱ ማናጀሩ ነው አንድ ላይ ኢንተርቪው ያደረጉኝ። ና ኢትዮጵያ ብዙ ኢንተርቪው ስላለፍኩ ነው ይህንን መናገር የፈለግኩት። ና አንድ አደለም እንዳታልፍ የሚደረግ አይነት ኢንተርቪው ነው ብዙ ኢትዮጵያ ያለው ና ይሄ ኮመን ሴንስ ያውቁታል፣ ስታወራ ያውቁታል፣ ስለ ኢንጂነሪንግ እውቀቱ እንዳለ ና እንደሌለ ያን ያህል ፕሬዠር የሚደረግ ኢንተርቪውም አይደለም። ብዙ ሰው የሚፈራው ከሆነ አንዳንድ ጊዜ በፕሮፌሽኑ አንዳንድ ሰው ይፈራል። እዚህ ሀገር መጥቶ እንትን ማለት ያን ያህል እንትን ከባድ ነገር አይደለም፣ ፕሬዠር የሚያደርግህም ነገር አይደለም። ለርኒንግ ፕሮሰስ ነው እና በቃ የሚያደርጉት ነገር ምንድን ነው? እዛ ሲቪ ላይ ስለ ጻፍከው ነገር አንዳንድ ነገር ይጠይቁሃል። እሱን ትመልሳለ። ከዛ ውጪ ከኢንጂነሪንግ ጋር የተያዘ ኮመን ሴንስ ብለው አንድ ኢንጂነሪንግ ፕሮፌሽን ያለው ሰው ሊመልሳቸዋል ብለው የሚያስቡትን ጥያቄዎች ወርወር ያደርጋሉ። እነሱን ትመልሳለህ። ከዛ በላይ ግን የሚያዩት ኮንፊደንስን ነው። ቢካዝ ዩር ኮንፊደንት ይነፍ ያንን ስራ ትወጣዋለህ። ከገባ በኋላ ዮር ዳር ኮንፊደንት ኢፍ ዲያር ኮንፊደንት እዛ ላይ ትሰራለህ ብለው አንተ ልካ ለስራው ብቁ ነው ማለት ነው። አውስትራሊያ አዲስ ስራ አዲስ የትዳር ህይወት፣ ከዚህ በኋላስ መጪዎቹ ጊዜያቶች በቆይታሽ ውስጥ የወደፊት ህልሞችሽ ትልሞችሽ ምንድን ናቸው? አውስትራሊያ እንግዲህ አሁን ጆን ሆላንድ ነው እየሰራውኛለሁ። ጆን ሆላንድ እንግዲህ አውስትራሊያ ውስጥ የሚኖር ሰው ሁሉ ያግባለት ሌዲንግ ካምፓኒ ነው፣ አሁን ኮንስትራክሽን ላይ ለእኔ በጣም ወደፊት እንደማስበ ሆነ አሁን ላለውበት ላይ በጣም ትልቅ ፋይዳ ያለው ነገር ነው እሱ ፕሮፌሽን ወይም መማር በፈልግ በፕሮፌሽን ማደግ በፈልግ የትኛውንም ነገር መስራት በፈልግ ጆን ሆላንድ ነው የጀመርኩት። ስለዚህ ትልቅ ነገር ነው ያ ወደፊት እንግዲህ በፕሮፌሽን ማደግ ነው የምፈልገው። ቢከዝ በጣም ብዙ ሰው ታያለ። ጆላንድ ከገባ በኋላ ከኢትዮጵያ የሚለየው አድቫንስን ያልኩ እሱ ነው። ፕሮጀክቶቹ በጣም አድቫንስ ናቸው። በጣም ብዙ ነገር ነው የምትማረው በዛ ፕሮጀክት ያደጉ ሰዎችን ታያለ? እና እድገትን ነው የምትመኘው። እነሱን ባየህ ቁጥር ስታያቸውና ዴፍኒትሊ ምንድነው በጣም ተስፋ ቆርጭበት የነበረው ፕሮፌሽን ማሳደግ ነው የምፈልገው። ኦቪየስሊ አሁን እሱን ካሳደግኩኝ በኋላ ያው እንግዲህ ሰው ልጅ ሲኖር ሌላው ነገሩ ቀጥት ከፕሮፌሽኑ ጎን ለጎን ደግሞ ማህበራዊ ህይወት፣ ፐርሰናል ላይፍ ምናምን የሚባል ነገር አለ። ኦቪስሊ ቤተሰብማ መስረት በጣም ደስተኛ የሆነ ቤተሰብ ደስተኛ ነኝ። አሁን በጣም ባለቤቴ በጣም ጥሩ ሰው ነው። በጣም አይ ቲንክ የእሱም እርዳታ በጣም እንትን ይለኛል። እኔ ራሴ ላይ ሳላምንበት በፊት ነበር የሚያምን የክንዶ የሳንቺ ዚ መታሽ በፕሮፌሽኖች መስራት ትችያለሽ ምናምን ይለኝ ነበር እና ስለዚህ ያ ዴፊንትሊ በጣም እግዚአብሔር የባረከው ባለቤት ነው ያለኝ ሰው። ያ ዴፊንትሊ ቤተሰብ መመስረት፣ ልጆች መውለድ፣ ከዛ በፕሮፌሽን የማደግ ደስተኛ መሆን ይህንን የሚያጠቃልለው የወደፊት እንግዲህ ህልሜ እግዚአብሔር ካለ። ኢንጂነር ማርታ በጋዝ ገብሬ ስለ ቃለ ምልልሱ እናመሰግናለን። እንኳን ደህና አውስትራሊያ መጣሽ። እንደገና ቀሪ ህይወትሽ ከመልካም ባለቤትሽ ጋር ጥሩ፣ በደስታ የተሞላ ህይወት እንድትኖሪ በሙያሽም ከፍ ያለ ደረጃ እንድትደርሽ ምኞታችን ነው። አሜን። ንኪ ማጣ